መቼም የጀርመን የሰራተኞች ማህበር እንዲሁ ይህን ፍልስፍናና የሠራተኞችንም እንቅስቃሴ ያመጡት እንደምናውቀው ካርል ማርክስና ፍሬድሪክ ኤንግልስ የሚባሉት ናቸው። በኋላ ቀጥሎ ኮሚኒስቶቹም ሌኒንና ስታሊን ያነሱት ጉዳይ ነው። ግን በዓለም አቀፍ ደረጃ ይህ ነገር መከበር ከጀመረ ብዙ ዓመታት ያሳለፈ ነው። ጀርመን ለሁለት ተከፍላ ያነበረች ጊዜ የምስራቅ ጀርመኑን የኮሚኒስቶቹ ይዘው የእነሱ ቀን አድርገው ፓርቲውና አምባገነን የነበሩት በዛን ጊዜ ሰራተኞቹን አሰልፈው አደባባይ ቀይ ባንዲራ የሚወጡበት ነው። ግን ሰራተኛው የመናገር መብቱ፣ የመቃወም መብቱ፣ የመጽሐፍ መብቱ ያልተጠበቀበት አካባቢና ስርዓት ነበረ። ምዕራብ ጀርመን ያለው ከሁለተኛ ዓለም ጦርነት በኋላ መላ የጀርመኖች ሰራተኛ ማህበር በሚለው ስም ተያይዘው ሰልፍ ላይ ወጥተው ትክክለኛ አሁንም ጥያቄ የሚያቀርቡበት ነው። ማለት በስራው ዓለም በጡረታ ገንዘብ አሁን ሊቀመንበሩ የሚያሉት ነገር ነው። ከዛ የሚገኘው ገቢ በጤናና ዋስትና ላይ ወይም በወር ደመወዝ አከፋፈል ለሰራተኛው እዚህ ጀርመን ሀገር የሰራተኞች ማህበሩ ጥያቄ ነው። አከፋፈላቸው ትክክለኛ እንዲሆን እኩልነት ያለው ስራ ለሁሉም እንዲደረግ መንግስታቸውን በዛም ያሰሩ ድርጅቶች የሚጠይቁበትና ፊት ለፊት ተነስተው መካከታቸውን የሚያስቀምጡበት ነው። እንዳሁም ቀጠል አድርጎ እንዳሉት በዚህ አመት የጀርመን አገር የሸንጎ ምርጫ ስነ ስርአትም ስለሚካሄድ በዚያም ቀን ሁሉም ሰው ወጥቶ መብቱን ተጠቅሞ የምርጫውን ድምፅ እንዲሰጥ ነው የጠየቁት። ለቀኞች ደግሞ ምንም አይነት በር እና እድል እንዳይከፍቱ ነው የጠየቁት። በአጠቃላይ ብዙ ነገሮችን ነው ሰውየው ያነሱት። የሰራተኛው ማህበር መልሰው መላልሰው እንዳሉት ብዙ ነን፣ ሁላችንም ደግሞ አንድ ነን። ጥያቄዎቻችንን ስሙ ብሎ ነው ያነሱት። የሰራተኛው ማህበር ጥንካሬ ይህን ያህል ነው። በዓለም ደረጃ በብዙ ሀገሮች የሰራተ ሁለተኛው ቀን ተብሎ ይከበራል ግን አብዛኛዎቹ ባለው የፖለቲካ ሁኔታም ይህን በዓል ቀን ተነስተው ይሄ ይገባናል ብሎ ጥያቄያቸውን ሊያቀርቡ የማይችሉበትም ደረጃ ያሉ ሀገሮች በርካታ እንደሆኑ እዚህ ተነግረዋል። በመላው ዓለም የሰራተኞች ቀን እየተከበረ ነው። እዚህ አንተ ያለበትም ቦታ በርሊን በመከበር ላይ ይገኛል። ብዙውን ጊዜ የግራ ዘመን ፖለቲከኞች ነበር ጎላ ብለው የሚታዩት በሰራተኛ ቀን እንቅስቃሴያቸው ምን ይመስላል? በርሊን ልዩ የሚያደርገው ምንድን ነው? የዘንድሮውን የሰራተኛ Okay. የዛሬው ቀን ብዙውን ጊዜ እዚህ የሚያከብሩት ወጣቶቹ ቁጣቸውና ብሶታቸውን አደባባይ ወጥተው በሰላማዊ ሰልፍ የሚተነፍሱበት ነው። ነገር ግን ደግሞ አንዳንዶቹ አሉ፣ በተለይ የግራ ተስፈንጣሪዎቹ ከጸጥታ ፖሊሶቹ ጋር ብዙ ጊዜ ተደጋግሞ እንደሚታየውም ተፋልመው ቤታቸው የሚገቡበት ነው። አሁን ደግሞ አዲስ ያደረገው ነገር የቀኝ አክራሪዎችም ራሳቸውም እዚሁ በርሊን ከተማ አንድ መናፈሻ ውስጥ ተገናኝተን ድግስ ደግሰን በዓሉን እናክብር የሚል ጥሪ ያደርጋል። እሱንም የሚቃወሙና እሱን የሚደግፉ ወገኖችን ደግሞ እንደዚሁ ተፋጠዋል። የጀርመን ፖሊስ ይህንን ሁሉ መልክ ለማስያዝ ከአምስት ሺ አራት መቶ ፖሊሶች በላይ እዚህ ተሰብስበው ነው ያሉት። ሴቶችም እንደዚሁ ለብቻቸው ከትላንትና ጀምሮ መሀል ከተማ የሚገኘው መናፈሻ ቦታ ውስጥ ተገኝተው ከአስራ ሁለት ሺ በላይ የሚሆኑ ሴቶች በሙዚቃ፣ በዳንስ እና በዳንኪራ ነው ማታውን ጨፍሮ የዛሬውን ቀን የተቀበሉት እና እዚህ ለየት የሚያደርገው እንደ እነዚህ አይነት ነገሮች ናቸው። ከተማው ደግሞ ጥሩ የሆነው ነገር ምንድን ነው? የዛሬው ቀን ቅዳሜና እሁድ የእረፍት ቀናቶች ጋራ ዛሬ ሰኞ የእረፍት ቀን በመሆኑ ለብዙዎቹም ቱሪስቶች አጋጣሚ ስለሆነ ወደዚህ መጥተው ለሰላማዊ ሰልፍ ብቻ ሳይሆን ጊዜውን በመዝናናት የሚያሳልፉበትና ቁጭ ብሎም ሰዎች የሚነጋገሩበት፣ አስተያየታቸውን የሚለዋወጡበትም ቀን ነው። ግራ ዘመሞችና የቀኝ ዘመም ፖለቲከኞች መፋጠጣቸው ወደ ሌላ ነገር እንዳያመራ ፖሊስ በስፋት መሰማራቱን ገልጠልናል። ከዛ ባሻገር ከዚህ ቀደም እንደ ተከታተል ነው በገና በዓል በርካታ ሰዎች በተሰባሰቡበት ቦታ በመኪና አደጋ ጥቃት ደርሶ ነበር። የሽብር ጥቃት ወይንም ሌላ ነገር ሊከሰት ይችላል ተብሎስ የተደረገ ቅድመ ጥንቃቄ አለ? ከተማዋ ላይ የሚታይ ነገር አለ? አዎ፣ በሚገባ ይህን ጉዳይ እንዲሁም ደጋግሞ አንስተውታል። ወደፊትም እዚሁ በርሊን የሚደረጉ ብዙ ዝግጅቶች አሉ በሚቀጥሉ ቀናትና ሳምንታት እሱንም ማስታከው እንደዚሁ የጸጥታው ጉዳይ በደንብ መታሰብ አለበት የሚሉ ፖለቲከኞችም አሉ፣ ራሳቸውን ፖሊሶች አሉ፣ የከተማም ነዋሪዎች። አሁን አንድ የተባለው ነገር ቢኖር ሰዎች ሰላማዊ ሰልፋቸውን የሚያካሄዱበት ወይም ተቋማቸውን የሚያሰሙበትን መንገዶችና አካባቢዎች የጭነት መኪናዎች መጠነኛ ተሽከርካሪዎች እዛ አካባቢ እንዳይደርሱ ነው። ምክንያቱም ቅድም እንደጠቀስከው በገና አካባቢ አንዴቱን ይዛ ተወላጅ የጭነት መኪና ይዘው ሰዎች እንደገደለና እንዳቆሰለ የሚታወቅ ነገር ነው። እንዲህ አይነት ነገር ተነስተው ሊያደርጉ የሚችሉ አክራሪዎች አይጠፉም በሚል ይሄውም ነው አንደኛው ምክንያት። ከአምስት ሺህ አራት መቶ ፖሊስ በላይ ጸጥታ ጠባቂዎች እዚህ ከተማ ውስጥ እንዲሰማሩ የተደረገው። ነዋሪው ህዝብም አንድ ነገር ሲያየው ቶሎ ብሎ የሚጠረጠራቸውን የሚጠረጥራቸውን ነገሮችም እንዲያስታውቁ ነው የተጠየቀው። እስካሁን ድረስ በደህና ነው የተገላገለው። እንደሰማት ከሆነ ሁለት መኪናዎች ብቻ ነው የተቃጠሉት። ግራዋ ተስፈንጣሪዎች ባነሱት ነገር ነው። የቀኝና ግራዎቹም እንደማይጋጩ ተስፋ ይደረጋል። እስከ ማምሻው ድረስ ግን ያሉትን ሰዓቶች ፖሊሶች እና ጸጥታ ጠባቂዎች በሄሊኮፕተር እያንዣበቡ ደግሞ ሰልፉን የሚከታተሉ የጸጥታ ሰዎችም ነገሮችን በቁጥጥር ስር አድርገው የሚከታተሉት ነገር ነው። አድማጮች፣ የዓለም የሰራተኞች ቀን ጀርመን በተለይ በርሊን ከተማ ውስጥ ምን እንደሚመስል የበርሊን ወኪላችን ኢልማ ኃይለ ሚካኤል ያስቃኘንን ቃል ለመጠየቅ ነበር ያቀረብንላችሁ። ኢልማ ለሰጠን ማብራሪያ ከልብ አመሰግናለሁ። እግዜር ይስጥልኝ። መልካም ጊዜ።